በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮች ከዓለም አቀፍ የእርዳታ ተቋማት አስቸኳይ የምግብ እርዳታ ድጋፍ እንዲደረግላቸው ተፈናቃዮቹና የአካባቢው ባለስልጣናት ጠየቁ። አስቴር ምስጋናው ዝርዝር አላት። የስድስት ልጆች እናት የሆኑት ወይዘሮ ውዴ መንገሻ በጭና ተክለ ሃይማኖት ቀበሌ ነዋሪ ናቸው። የህወሓት ታጣቂዎች በቀበሌዋ አድርሰውታል ካሉት ጭፍጨፋ በአጋጣሚ ከሞት እንደተረፉ ይናገራሉ። በአሁኑ ሰዓት ከጭና ቀበሌ ወጣ ብሎ በሚገኝ ጫካ ውስጥ እንደሚኖሩ የሚናገሩት ወይዘሮ ውዴ በምግብ እጥረት ችግር ላይ እንዳሉ ገልጸዋል። ቤተሰብ ነገር ካለ መንግስት ያው የሚችለውን እየመሰለ ነገር አገኘንም ያው እንደ ጨት ያለ በርበሬ፣ ምናምን በምንፈልግ ያለን መንግስት እንዳለን፣ ያው እንግዲህ መሸረጃው የመንግስት ሬጃ ነው። እንዴት ምናረግ ነው የተሻለው እንዲሰጠን ዘለድ። በሰሜን ጎንደር ዞን ዳባቶ ወረዳ በምትገኝ ጭና ተክለ ሃይማኖት በተባለች ገጠር ቀበሌ ውስጥ በህወት ታጣቂዎች ከሁለት መቶ በላይ ንጹሀን ዜጎች መገደላቸውን የአካባቢውን ባለስልጣናት ተጎጆዎችንና የአይንማኝ መሆናቸውን የገለጹ ነዋሪዎችን ጠቅሰን መዘገባችን ይታወሳል። የህወት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሀን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይንማኝ መሆናቸውን የገለጹ ነዋሪዎች መናገራቸው አይዘነጋም። በሌላ በኩል በኩል የህወሓት ቃል አቀባይ ተመሳሳይ ዜና ላጠናቀረው ሮይተርስ የዜና ወኪል ዘገባ ምላሽ በሰጡበት የትዊተር መልእክታቸው ደግሞ ተዋጊዎቻችን ሲቪሎችን ገለዋል የሚለው ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉ ወንጀሎችን በነጻ አካል እንዲመረመሩ እንደገና እንጠይቃለን ሲሉም ውንጀላውን እንደማይቀበሉ ገልጸው ማስተባበላቸው ይታወሳል። ሆኖም መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ንብረታቸውን ሲዘርፉ እና የአካባቢውን ነዋሪ ሲገድሉ ተመልክተው ጫካ እንደገቡ የሚ የሚናገሩት አቶ ደስታው አቸነፍ አሁን ከነ ልጆቻቸው የሚበሉት ማጣታቸውን ይገልጻሉ። ሚበላ ያለ፣ ልብስ የለ፣ ምን የለ። እነሱ ቀዳደው ለዛው ብንሄዱ ምን ዝም ብለን ባዶ መስክ ላይ ጫካ ላይ እንወድቀን ያለ ብርዱ ራሱን ተዋጋና ራብም ገደለን። እንግዲህ መንግስትና እግዚአብሔር አንድ ነው ይባላል። የውጭ ዓለም አቀፍ መንግስት ደርሱ ለእለት እንደ ግታ ተርፉልን ሰባት ስምንት ራሳችን ዝም ብለን ጫካዎድ ቀን ያለ ስንት ቀን ሆናችሁ? አስራ አንድ ና አስራ ሁለት ቀን እየሆነ ነው። በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ አስተዳዳሪ አቶ ካሳ መሸሻ በጭና ቀበሌ ከፍተኛ የሆነ ሰብአዊ ቀውስ እየደረሰ መሆኑን ጠቅሰው የተፈናቀለውን ሰው ወደ ቀየው ለመመለስ አስቸጋሪ ሁኔታ ገጥሟል ብለዋል። እጁ እንዳው እየገደለ ንፁሐኖችንን እየገደለ ከማለፉ አልፎ የአርሶ አደሮች እርሻ ላይ አስከሬን በአስከሬን ስለሆነ ቤታቸው ላይ የሞተው ወራሪው ከአርሶ አደሮች ቤት ነው የቀበሩባቸው። ራሱ ልንቀብል በጣም አድካሚ ሆኖ ዞኑ ወረዳውም ደከመ፣ ተለቅሞ መነሳት አልቻለና አርሶ አደሩ ምንም የሚበላው የሚጠጣው የሌለውን ጠቀላሉ ወቅን ከተማ ነው በየበረንዳው እያደረ ያለን አሁን እሱን ለማቋቋም ራሱ ምንም አልቻለም። አረማቸውም አልታረረም። ቀጣይም እኔ በምን እንደሚወጡ አላወቅሁ። የቆመውን ሰው አብሮ ካረደው በላይ የቆመውን ሰው አርዶት ነው የወጣ። የቆመውን ሰው መቼም ታትለ አንድ ቁርት በልተን እንኳን ምታ ያስፈልጋል እሱ ብቻ አይደለም፣ ከብቶቻቸውም ካልተዋል። የከብቱ ስጋም እራሱ ለመብላት እንዳዘጋጀው ነው ተመጥቶ ይወጣል። ሽታው በዚያ ሀገር አያንቀሳቅስሽም። መፈጠርም መኖርም ያስጠላል። ለሰብአዊነት ቅድሚያ እንሰጣለን የሚሉ የእርዳታ ተቋማት በጦርነቱ ችግር ውስጥ የሚገኘውን ህዝብ ሊደርሱለት ይገባል ሲሉም ጥሪ አቅርበዋል። አቶ ካሳ መሸሻ ዓለም አቀፍ ረጅ ድርጅቶች ቢቻል በአካል መጥተው ቢያየዋቸው የሌሉና የተፈጸመውን ግፍ አይተው ካልተቻለ ደግሞ በውጭ ናቸው መሰረት ድጋፍ ቢያደርጉላቸው የበለጠና የበለጠ አቁሟቸው ከሌላ ከምንረዳው ከቤታቸው ወጥተው ቤት መልቀቅ ከባድ ነው ቤትን ያህል እኒህም ብንደግፋቸው ወደ ሀገር እኛም ባለንበት በምንችለው ያህል ህግንም ሰጥ ስርአቱንም እያስከበርን ያግዟቸውና ያው የዜግነት ድርሻቸውን ቢወጡልን እላለሁ። በጉዳዩ ዙሪያ ከአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን የስራ ኃላፊዎችን ለማግኘት በእጅ ስልካቸው ላይ በተደጋጋሚ ብንሞክርም ባለስልጣናቱን ማግኘት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር